ሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የኦሮሚያ ፖሊስ የክልሉ ፍርድ ቤት በነጻ እንዲለቀቁ ያዘዛቸውን ሶስት የኦሮሞ ነጻነት ግንባር ኃላፊዎች እና ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችን እንዲለቅ ጠየቀ። በአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ቢሮ የኢትዮጵያ ጉዳዮች ሰብአዊ መብት አያያዝ አጥኒ አቶ ፍስሐ ተክሌ ግለሰቦቹ በፖሊስ አላግባብ ታስረዋል ብለዋል። የኦሮሚያ ፖሊስ ኮሚሽነር ታስረዋል ስለተባሉ ሰዎች መረጃ የለኝም ይላሉ። ገልሞ ዳዊት ዝርዝሩን ያሰማናል። አምነስቲ ኢንተርናሽናል እንደገለጸው ሶስቱ የኦሮሞ ነጻነት ግንባር ኃላፊዎች ማለትም በአቲፍ ላይ ብልሱም ማራርሳና አገዳ ገቢሳ እንዲሁም ሁለቱ የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላ ና ዋቆኖ ላይ የኦነጋ አመራሩ አብዱ ረጋሳ በቁጥጥር በዋሉበት ወቅት ነበር በፖሊስ ፎቶ አንስታቸዋል በሚል በቁጥጥር ያዋሉት ከዚያ በኋላ ሁሉም ተጠርጣሪዎች ፍርድ ቤት ተወስደው የቀረቡበት ችሎት በነፃ እንዲለቀቁ ብይን ቢሰጥም ፖሊስ ግን ያለምንም ምክንያት አስረዋቸዋል ብለዋል አቶ ፍስሐ ተክሌ በአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ቢሮ የኢትዮጵያ ጉዳዮች ሰብአዊ መብት አያያዝ አጥኚ። የተለያየ ምክንያት የፈጠሩ መታወቂያችሁ ልክ አይደለም ችግር አለበት፣ ከዛ በኋላ ደግሞ የኦሮሚያ ፖሊስ ኮሚሽን ይፈልጋቸዋል እያተባለ እዛው ቡራዩ ፖሊስ ጣቢያ ነው ያሉት። አበቆቻቸውም ማግኘት አልቻሉም። አብዛኛዎቹን አንዱን ብቻ ነው ማግኘት የቻሉት፣ ሌሎቹን ማግኘት አልቻሉም። ይሄ ደግሞ አቅጣጫ እየያዘ ነው። አሁን ባለፈው አብዲ ረጋሳ ተያዘ፣ ክስ ቀረበበት። ከዛ መንግስት ዝገቡ ተዘጋ። አሁን የት እንዳለ አይታወቅም። ከዛ ቤትም እንደዚሁ ሌሎች ሌሎች ሰዎችን ታስረዋል እና ከጃንዋሪ ጀምሮ እንግዲህ የታሰሩ ብዙ ሰዎች እንዳሉ ነው ብናውቀው፣ ላይፍ ብቻ ሰው ሌሎች ቦታዎችም ላይ አሁን በቅርብ የታሰረች ኤልዛቤት በትባለው ልጅ አለች። ቴልሳ ከአረሪ ክልል አማራ ክልልም ላይ እንደዚህ አይነት ነገሮች እንዳሉ ይታያል እና ምርጫውን ከመቅረቡ ጋር የተያያዘም ይሁን ብዙዎቹን ተቃዋሚ ፓርቲዎች እና መንግስትን በተለያየ ጊዜ ላይ የሚተቹ ጸሐፊዎችና ጋዜጠኞችን የማሰር ነገር እየታየ ነው። ይሄ አቅጣጫም ወደፊት መቆም አለበት ነው ምንለው። ዶክተር ተኩማ ዳባ የተጠርጣሪዎቹ ጠበቃ ናቸው። የአምስቱም ሰዎች ክስ ፎቶ አንስታችሁ ሁከት ፈጥራቸዋል በሚል መጀመሪያ እንደታሰሩ ነው ለአሜሪካ ድምጽ የተናገሩት። አቃቤ ሕግ የክስ መዝገቡን ከዘጋ አሁን ሳምንት አልፎታል። ከዚያ በኋላ እነኚህ ሰዎች ፍርድ ቤት ቀርበው አያውቁም። ይህ ማለት ሳምንቱም ሙሉ ያለ ፍርድ ቤት እውቅና ታስረዋል ማለት ነው። እኔ ብቻ አይደለሁም። ሙሊሳ እጀታ የሚባሉ ጠበቃም የቡራዩ ከተማ ፖሊስ ኮሚሽን ሄደው ጠይቀዋል። አስተዳዳሪዎች ጋርም ሄደዋል። እስከ ኦሮሚያ ፖሊስ ኮሚሽን ሄደን ጠይቀናል። ማንንም ማግኘት አልቻልንም። ለዚህ ብቻም አይደለም ለአቶ አብዲ ጉዳይም ስንመላለስ ነበረ። ነገር ግን ስለዚህ ጉዳይ ማንም መልስ የሚሰጠን ሰው ማግኘት አልቻልንም ሲሉ ይናገራሉ። ስለ ጉዳዩ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት የቢሮ ኃላፊ አቶ ጌታቸው ባልሻ የኦሮሚያ ፖሊስ ኮሚሽን መልስ ይሰጣቸዋል ሲሉ ወደ ኮሚሽነር አራርሳ መርዳሳ አመሩን። የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ ግን ፍርድ ቤት ለቀዋቸው እስካሁን ግን ከፖሊስ ቁጥጥር አልተለቀቁም ስለተባሉት የኦነግ አመራሮችና የኦሮሚያ ኒውስ ኔትወርክ ጋዜጠኞች ምንም መረጃ የለኝም ሲሉ መልሰዋል። የታሰረ ሰው እንዳለ ምንም መረጃ የለኝም። አምነስቲ ኢንተርናሽናልም ከመግለጫው በፊት ሊጠይቁን ይገባ ነበር። ያንን ግን አላደረጉም። የኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ሺመልስ አብዲሳ ትላንት ኮሮና ቫይረስ ስርጭት ለመግታት ያመች ዘንድ 13321 የህግ ታራሚዎች በቅርታ እንዲፈቱ ውሳኔ ያሳለፉ ሲሆኑ፣ ፖሊስ አላግባብ ይዘዋቸዋል የተባሉት የኦነግ አመራሮችና የኦኤንን ጋዜጠኞች ግን ከተፈቱት ውስጥ እንደሌሉ ተገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ